የግንባሩ ቃል አቀባይ መሀመድ ኢብራሂም ለዲ ደብልዩ እንዳስታወቁት ግንባሩ የሰላም ጥሪውን ተቀብሎ ወደ ሀገር ውስጥ በመግባት ለሰላማዊ የፖለቲካ እንቅስቃሴው የሚረዳ ሁኔታ በማመቻቸት ላይ ይገኛል እንደሚታወቀው ፓርቲው እስካሁን በነበረው ሂደት ራሱን በመከላከል በህዝቡ ላይ ይደርስ የነበረውን ጭቆና ለማቃለል ሲታገል ቆይቷል በዚህ ትግል በርካታ ሰዎች ሞተዋል በርካቶች ተፈናቅለዋል ሌሎችም ቆስለዋል ይህንን ረጅም ጊዜ የፈጀ ትግል ነበር ስናካሄድ የቆየ ነው አሁን ደግሞ በሀገሪቱ የታየውን ለውጥ ተከትሎ የፖለቲካ እንቅስቃሴዎቻችንን በሰላማዊ መንገድ ማካሄድ እንደምንችል በቀረበልን ጥሪ መሰረት ወደ ሀገር ውስጥ ገብተን ሁኔታዎች እያመቻቻን ያለ ነው። ግንባሩ ወደ ሀገር ሲገባ በተደረሰው ስምምነት መሰረት ከግንባሩ ሰራዊት መካከል የመጀመሪያው ምዕራፍ ወደ ስልጠና መግባቱን ጠቅሰው በቀጣይ በክልሉ ልዩ ኃይልና አጠቃላይ የጸጥታ መዋቅር ውስጥ እንደሚካተት የድርጅቱ ቃል አቀባይ ገልጸዋል። የነበረው ስምምነት ሰራዊቱ ከክልሉ ልዩ ኃይልና ጸጥታ ጋር ተዋህዶ በጋራ ጸጥታ የማስከበር ስራ እንዲሰራ ነው እንጂ ትጥቅ ፈቶ ወደ ህዝቡ እንዲቀላቀል አይደለም። ከዚህ በፊት በጸጥታ ኃይሉ ጭምር በህዝቡ ላይ ይደርስ የነበረውን በደል በማስቀረት ህዝቡ ደህንነቱን ማስጠበቅና አሁን ያገኘውን የዴሞክራሲ ሁኔታ ማስቀጠል ነው የእኛ ኃይል የሚሰራው። የግንባሩ ቃል አቀባይ እንደገለጡት ግንባሩ የሰላም ጥሪውን ተቀብሎ ወደ ሀገር ከገባ በኋላ የድርጅቱ ከፍተኛ አመራሮች ከክልሉም ሆነ በፌዴራል ካሉ አካላት ጋር ያካሄዱት ያለው ውይይት እንደቀጠለ ነው። ስለ ውይይቱ ይዘት ደግሞ ተከታዩም ብለዋል። የኦብንግ ሰራዊት አሁን የተጀመረው የርክክብ ሁኔታ የመጀመሪያው ምዕራፍ ነው። በኢኮኖሚ ጉዳዮች፣ ሌሎች ከዚህ በፊት ድርጅቱ ካደረገው ረጅም ጊዜ ትግል ጋር በተያያዘ አካል ጉዳት የደረሰባቸው የተፈናቀሉና የተጎዱ በርካቶች ናቸው። እነሱን በምን መልኩ መካስ እንደሚገባና ከሀገሪቱ ሀብት እንዴት ነው ተካፋ መሆን የምንችለው በሚሉ ጉዳዮች ላይ ውይይቶች እየተደረጉ ነው። ቀደም ባሉት ዓመታት በሀገሪቱ የነበረው የፖለቲካ ሁኔታ ምቹ ባለመሆኑ ትጥቅ ትግልን የተከተለው ኦብነግ የመገንጠል ዓላማን በማራመድ ይታወቃል። በአሁኑ ጊዜ ከዚሁ ሀሳቡ ስለመለወጡ ከዲ ደብሊው ለቀረበላቸው ጥያቄ ህዝብ ይወስንበት የሚል አቋም እንዳላቸው ተናግረዋል። ህዝባችን ሆርቲ ህዝባችን እስካሁን ድረስ ምን እንደሚፈልግ አልተጠየቅም። እኛ የምንፈልገው ህዝብ እንዲጠየቅ ነው። የድርጅቱ አቋም እንደ አቋም ከተወሰደ ኦጋዴን አንድ ጊዜ ግዛት ሆኖ በኢትዮጵያ መንግስት እንደተያዘን የምናስበው ያን መለየት የሚችለው ግን ህዝብ ነው። ህዝቡ እድሉ ሲሰጠው ከዚህ ጋር ነው የሚሆነው የሚለውን እሱ ይወስን። በሌላ በኩል የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ በመጪው ሀገራዊ ምርጫ ይሳተፋል ወይስ የሚለውን ህዝበ ውሳኔ ይጠብቃል በሚል ላቀረብ ነው ጥያቄ የድርጅቱ ቃል አቀባይ የድርጅቱ ከፍተኛ አመራሮች ና ህዝቡ የሚሳተፍበት ህዝባዊ ኮንፈረንስ በቅርብ እንደሚካሄድ ና በዚያው መድረክ የድርጅቱ ቀጣይ አካሄድ እንደሚወሰን ተናግረዋል። ለዲ ደብልዩ ለተጠናከረው ዘገባ መሳይ ተክሉ ድሬዳዋ